በዛሬው ዕለት ከጎንደር ዩኒቨርሲቲ የክብር ዶክትሬት የተበረከተለት የሙዚቃው ሰው ቴዎድሮስ ካሳሁን ቴዲ አፍሮ ከሁለት አስርት ዓመታት በላይ እየተሻገረ ባለ ሙዚቃዊ ተጽዕኖ ለትውልድ ተምሳሌት መሆን የቻለ በሚል ተወድሷል። አስቴር ምስጋናው ዝርዝር አላት። በነፃነት፣ በባህል፣ በሰብአዊነት ከፍ ሲልም በሀገር ብሔራዊ ክብር ባተኮሩ ዜማዎቹ ይታወቃል ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ። ከዚህ የተነሳ ባለፉት ሁለት አስርት ዓመታት በአድናቂዎቹ ዘንድ ከደረጃ ያልወረደ ድንቅ ኢትዮጵያዊ ሙዚቀኛ በመባል ዛሬ በመድረኩ ስሙ ከፍ ብሎ ውሏል። ለዚህ ስራውም የጎንደር ዩኒቨርሲቲ በዛሬው ዕለት የክብር ዶክትሬት ለድምፃዊ ቴዲ አፍሮ አበርክቶለታል። ኢትዮጵያን ከፊት በማስቀደም ስለ አባይ ስለ ስለ ፍቅር፣ ስለ መዋደድ፣ ስለ አንድነት የሰበከ ተወዳጅ ድምፃዊ ዳዱ የጎንደር ዩኒቨርሲቲ የ2013 የክብር ዶክትሬት የተሰጠው ተወዳጁ ድምፃዊ ዳዱ አቶ የዩኒቨርሲቲው ሴኔት በሂውማን ሌተርስ የክብር ዶክትሬት ለድምፃዊ የሰጠበትን ምክንያት የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደ ወይን እንዲህ ገልጸውታል። ቴዎድሮስ ካሳሁን አዲስ ሙዚቃዊ ልምምድ ወይም ዘይቤ ለዘመናችን ያበረከተ ከሁለት አስርተ ዓመታት በላይ የተሻገረ ባለ ሙዚቃዊ ተጽዕኖ ለትውልድ ተምሳሌት መሆን የቻለ ታላላቅ ብሔራዊ አጠይቆ ያላቸውን ነገረ ጭቶች በሙዚቃዊ ስራዎቹ ውስጥ በማንሳት ታሪክና ፍልስፍናን ሙግት የፈጠረ ስለ ሀገር ብሔራዊ ክብር በስራዎቹ የተሟገተ በአጠቃላይ ለሙዚቃ ሁለንተናዊ ክብር ለፈጠራም ለስነ ምግባርም አራያ መሆን የቻለ የጥበብ ሰው ነው። ክቡር ዶክተር ቴዎድሮስ ካሳሁን የተለመደ ሀገራዊና የፍቅር ንግግሮቹን ለአድናቂዎቹ አስተላልፏል። ሀገራችን ኢትዮጵያ ከመቼውም ጊዜ በላይ የገባችበት ከባድ አጣብቅኝና እጅግ ፈታኝ ሁኔታ በሁሉም ዘንድ የታወቀ ቢሆንም እንኳን፣ ነገር ግን እናት ከመጨረሻው አስጨናቂ ምጥ በኋላ አዲስ ልጇን አይታ እንደምትደሰተው ሁሉ ሀገራችንም ከገጠማትና ሊገጥማት ከሚችለው ማንኛውም ከባድ አደጋ በድል ወጥታ ኢትዮጵያና ኢትዮጵያዊነት አሸናፊ እንደሚሆን ምንም ጥርጥር የለውም። ላለፉት ቀላል ለማይባሉ ዓመታት አገራችንን አስጨንቆ የያዛትና አሁንም ላለችበት ቀውስ የዳረጋት የጎሳ ፖለቲካ ሀሳብ እንደ ማንኛውም ፍልስፍናና ሀሳብ ተወልዶ አድጎ አሪስቶና በስብሶ ተፈጥሯዊ ሞቱን ሞቷል። ስለዚህም ከዚህ በኋላ ከመቼውም ጊዜ በላይ በአንድነትና በፍጹም ኢትዮጵያዊ ብሔር በተጠንቀቅ ሰልታችሁ መቆም ያለባችሁ ወይም ያለብን መሆኑን በአጽንኦት ለማሳሰብ እወዳለሁ። ኢትዮጵያ ለዘላለም ትኑር። ፍቅር ያሸንፍ። በክብር እንግድነት የተገኙት ዶክተር ኢንጂነር ስለሺ በቀለ ለቴዲ ያላቸውን አድናቆትም ገልጸዋል። ኢትዮጵያን፣ አባይን፣ ግድባችንን ወሳኝ በሆነ ወቅት ቁልፍ መልዕክት ባለው ሙዚቃ ለፈጠርከው የአንድነት ስሜትና ወኔ ለመሰግንህ እወዳለሁ። የጎንደር ከተማ አስተዳደርም በኢንጂነር ስመኘውና በቴዲ አፍሮስም ጎዳና በዛሬው እለት ሰይሟል። የጎንደር ዩኒቨርሲቲ በተለያዩ የሙያ መስኮች ያሰለጠናቸውን ስድስት ሺህ የሚጠጉ ተማሪዎችንም አስመርቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር